የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአጭር ጊዜ ውስጥ ትነሳላችሁ መባላችን ስጋብ ገብቶናል ይላሉ የካ ክፍለ ከተማ ነዋሪዎች። በቂ ውይይት ሳይደረግና መተማመን ላይ ሳይደረስ የሚነሳ ነዋሪ የለም ይላል ክፍለ ከተማው በበኩሉ። በአዲስ አበባ የካ ከተማ ክፍለ ከተማ አንዳንድ ነዋሪዎች በኮሪዶር ልማት ምክንያት የተባለውን አስመልክቶ ከሰጡት አስተያየት የተወሰደ ነው። የዕለቱ አቢይ ዘገባችን ይመለከተዋል። ሌላው ዘገባችን በመንበረ ሰላማ ተፈጸመ ያሉትን ሹምሽረት ያልተቀበሉ የአላማጣ ነዋሪዎች ተቃውሞ አሰምተዋል። የዚህም ዘገባ ዝርዝር ደርሶናል፣ የዕለቱን አብይ ርዕስ ተከትሎ ይቀርባል። ሰኞ መስከረም 6 2016 17 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ ብርሃን ኃይሉ በቴክኒክ ቅንብሩ እንዲሁም ሌሎች ባልደረቦቻችን ጋር በመሆን ደረጀ ደስታ ነው ዋና አዘጋጃችን። እስከ ምሽቱ አራት ሰዓት አብረናችን እንዘልቃለን። አሁን ወደ ሰዓቱ ያለም ዜና። በድጋሚ እንደምናመሻችው። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋዊ ጉብኝት ሞቃዲሾ ገብተዋል። ማሊ፣ ቡርኪና ፋሶ እና ኒጀር የጋራ ፓስፖርት ሊጠቀሙ ነው። እንዲሁም በአሜሪካ ኮንግረስ የተቋቋመው ግብረ ኃይል በትረምፕ የግድያ ሙከራ ዙሪያ ማብራሪያ ጠይቋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋ ጉብኝት ሞቃዲሾ ገብተዋል። ሶማሊያ ገለልተኛ አይደሉም በሚል ከወራቶች በፊት ወቀሳ ያቀረበችባቸው ዋና ጸሐፊው ተቋማቸው ሶማሊያ ለገጠሟት ተግዳሮቶች ገንቢ ሚና ይጫወታል ሲሉ ተናግረዋል። በቆይታቸውም ከሶማሊያ ፌዴራል መንግስት ጋር በአበይት ጉዳዮች ላይ እንደሚወያዩ ኢጋድ አስታውቋል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞዋሊም ፊቂ በሞቃዲሾ አውሮፕላን ማረፊያ ተገኝተው ዋና ጸሐፊውን ተቀብለዋቸዋል። የሶማሊያ የውጭ ጉዳይ ሚኒስቴር እንዳስታውቀው ከዋና ጸሐፊው ጋር የሚደረገው ውይይት ትብብርን ስለማሳደግ፣ ክልላዊ ደህንነትን በተመለከቱ ጉዳዮች፣ የአየር ንብረት ለውጥንና ለሶማሊያ የመጀመሪያ የሆነውን የብሉ ኢኮኖሚ የልዕቀት ማዕከልን በማቋቋም ላይ ያተኩራል ብሏል። ኢጋድ ቀጠናዊ ጉዳዮችን ለመፍታት ትልቅ ሚና እንደሚጫወት ያላቸውን እምነትም የውጭ ጉዳይ ሚኒስትሩ ተናግረዋል። አድማጮች የዚህን ዜና ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን። ማሊ፣ ቡርኪና ፋሶ እና ኒጀር የጋራ ፓስፖርት ሊጠቀሙ ነው። ማሊ ቡርኪና ፋሶና ኒጀር በቅርቡ አዲስ የባዮሜትሪክስ ፓስፖርት በስራ ላይ እንደሚያውሉ የማሊው ወታደራዊ መሪ ኮሎኔል አሲሚ ጎይታ ትናንት እሁድ አስታውቀዋል። ሦስቱ የሳል ቀጠና አገራት ከእንዳ አውሮፓያን አቆጣጠር 20 20 ጀምሮ በተከታታይ የተፈጸሙ መፈንቅለ መንግስቶችን ተከትሎ በወታደራዊ አገዛዝ ስር ይገኛሉ። ሦስቱ ሀገራት ባለፈው ዓመት መስከረም ወር ላይ ከቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ተገንጥለው በመውጣት የሳህል አገራት ትብብር የተሰኘ ቀጠና መስርተዋል። ሀገራቱ ከቀድሞ ቀኝ ገዢያቸው ፈረንሳይ ጋር የነበራቸውን ግንኙነት በማቋረጥ ፊታቸውን ወደ ሩሲያ አዙረዋል። ኤኮዋስ በፈረንሳይ የሚዘወር ነው ሲሉም ክስ አሰምተዋል። ባለፈው ሐምሌ ደግሞ የሳህል አገራት ኮንፌዴሬሽን በሚል ግንኙነታቸውን አጠናክረው 72 ሚሊዮን የሚሆን ህዝብ የሚኖርበትን ቀጠና በመጀመሪያው ዓመት ማሊ እንድትመራ ተስማምተዋል። በቀጣዮቹ ቀናት አዲስ የባዮሜትሪክስ ፓስፖርት እንደሚታደልና ይህም በቀጠናው የጉዞ ሰነድ አሰጣጥን እንደሚያሳልጥ አሲሚ ጎይታ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በኒጀር የነበራትን ወታደሮች አስወጥታ ማጠናቀቋን ዛሬ አስታውቃለች። አሜሪካ ጦሯን ያስወጣችው ኒጀር ባቀረበችው ጥያቄ መሰረት ነው። በቀጠናው የሚገኙ እስላማዊ አክራሪዎች ላይ የሚደረገውን ዘመቻ ለማገዝ በሚል አሜሪካ በኒጀር አንድ ሺ የሚሆኑ ወታደሮችንና የድሮን መሰረት ነበራት። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በናይጄሪያ ጎርፍ ማረሚያ ቤት አፍርሶ እስረኞች አመለጡ። በናይጄሪያ እየደረሰ ባለው የጎርፍ አደጋ በሀገሪቱ ሰሜን ምስራቅ የሚገኝ የአንድ እስር ቤትን ግድግዳ ማፍረሱን ተከትሎ 281 እስረኞች ማምለጣቸው ታውቋል። ከቀናት በፊት በፈረሰ ግድብ ምክንያት በደረሰ የጎርፍ አደጋ 30 የሚሆኑ ሰዎች ሕይወታቸውን ሲያጡ ከአንድ ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። ባለፈው ሳምንት ማይዱግሪ በተባለው እስር ቤት የሚገኙ ታሳሪዎችን ለማስወጣት የጸጥታ አስከባሪዎች ሲገኙ እስረኞቹ ቀድሞውኑ አምልጠው መገኘታቸውን የናይጄሪያ የማረሚያ ቤቶች አስተዳደር ትናንት እሁድ አስታውቋል። ጎርፉ የእስር ቤቶቹን ግድግዳ እንዲሁም የጠባቂዎቹንና የሠራተኞቹን ቢሮዎች ማፍረሱን አስተዳደሩ ጨምሮ አስታውቋል። ጎርፍ በመላው ምዕራብ አፍሪካ ባደረሰው ጉዳት 23 ሚሊዮን ሰዎች ለችግር ተጋልጠዋል። በመጨረሻም በአሜሪካ ኮንግረስ የተቋቋመው ግብረ ኃይል በትራምፕ የግድያ ሙከራ ዙሪያ ከሲክሪት ሰርቪስ ማብራሪያ ጠይቋል። ባለፈው ሐምሌ በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተፈጸመውን ግድያ ሙከራ በመመርመር ላይ ያለውና ከሁለቱ ፓርቲዎች የተውጣጣው የኮንግረስ የጋራ ግብረ ኃይል ትናንት እሁድ ለሁለተኛ ጊዜ ፍሎሪዳ ላይ ተፈጽሟል የተባለውን የግድያ ሙከራ በተመለከተ ክትትል በማድረግ ላይ መሆኑንና የፕሬዝደንቱ ልዩ ጥበቃ ቡድን ሲክሪት ሰርቪስ ማብራሪያ እንዲሰጥ መጠየቁን አስታውቋል። የቀድሞው ፕሬዚዳንት ላይ ጉዳት ባለመድረሱ እፎይታ እንደተሰማቸውና ማንኛውን አይነት የፖለቲካ ሁከት ተቀባይነት እንደሌለው የግብረ ኃይሉ መሪዎች የሆኑት የፍሎሪዳው የሪፐብሊካን ፓርቲው የምክር ቤት አባል ማይክ ኬሊ እና የኮሎራዶው የዲሞክራቲክ ፓርቲው የምክር ቤት አባል ጄሰን ክሮው አስታውቀዋል። ግብረ ኃይሉ የሚያገኘውን አዳዲስ መረጃም ለሕዝብ እንደሚያሳውቅ ተናግረዋል። የዶናልድ ትራምፕ ትናንት እሁድ በባለቤትነት በያዙት የጎልፍ ክለብ በመጫወት ላይ ሳሉ ራያን ዊስሊ ራውት የተባለው ተጠርጣሪ በሽቦ አጥር በኩል ጠመንጃውን ሲያነጣጥር የተመለከቱ የሲክሬት ሰርቪስ አባላት ተኩስ መክፈታቸው ታውቋል። ራያን ዊስሊ ራውት ሩሲያ በዩክሬን ላይ የምታካሄደውን ጦርነት በመቃወም ገንዘብ በማሰባሰብና በጎ ፈቃደኞችን ለመመልመል ድረ ገጽ አዘጋጅቶ ነበር ተብሏል። ለዩክሬን ተዋግቼ የሞታለሁ ሲልም በአንድ ወቅት በኤክስ ማኅበራዊ መድረክ ላይ መልእክቱን አስፍሮ ነበር። ከሁለት ዓመታት በፊት በኪቭ የነፃነት አደባባይ በሰልፍ ላይ ሳለ የአሶሴትድ ፕሬስ በቪዲዮ ቀርጾት እንደነበር የዜና ወኪሉ በዘገባው አስታውቋል። ክቡራትና ክቡራን ለዜና የተመደበው ጊዜ በዚህ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ አሉላ ከበደ መራቸዋሉ። እንግዲህ ወልዴን ለዘገባው አመሰግናለሁ። ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ መስከረም 6 2017 ዓ.ም ዝግጅታችንን ነው። ዚነባ አብዱራሕማን በስርጭት ምህንድስና ጆጊል ለስቱዲዮ ምስልና ድምፅ ቅንብሩ ተሰይመዋል። ሌሎች ባልደረቦቻችንም አሉ። የዌብና ማህበራዊ መገናኛ አቀናባሪያችን አበባየሁ ገበያው ናት። ወደ ቀዳሚው የዕለቱ አቤር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የቅምሻ ድምፁ የተሰናዳ ነው። ወደ ፕሮግራሙ የሚወስደንን አንዳንድ መነሻዎች ልግለጥላችሁ። ዓለም አቀፉን ወረርሽኝ እንዳይቀሰቀስ በሚል መስንብቻውን ብቻውን በብዙዎች ዘንድ ስጋት ያሳደረውን ኢምፓክስ የተባለ በሽታ አስመልክቶ የተሰጠ ሙያዊ ማብራሪያ ዶክተር ነጋ አሊ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሚገኙ የሼዲ ግሮቭ አድቨንቲስት የጤና እንክብካቤ ክሊኒክ የሚገኙ የጽኑ ህሙማን ሐኪም ናቸው። ለትንታኔ የተጋበዙት ዶክተር ነጋ በሐኪሞን ይጠይቁ በሁለተኛው አጋማሽ ይቀርባሉ። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ነው የምንወስዳችሁ። በአጭር ጊዜ ውስጥ ትነሳላችሁ መባላችን ስጋት ገብቶናል ይላሉ የየካ ክፍለ ከተማ ነዋሪዎች። በቂ ውይይት ሳይደረግና መተማመን ላይ ሳይደረስ ግን የሚነሳ የለም ይላል ክፍለ ከተማው በበኩሉ። በአዲስ አበባ የየካ ክፍለ ከተማ አንዳንድ ነዋሪዎች በኮሪደር ልማት በተባለው ሳቢያ በአጭር ጊዜ ውስጥ ትነሳላችሁ መባላቸውን ለአሜሪካ ድምፅ አስታውቀዋል። ነዋሪዎቹ በሰጡት አስተያየት ከህዝቡ ጋራ ውይይት ሳይደረግ በምንዘጋጅበት ጊዜ በቂ ጊዜ ሳይሰጠን ትነሳላችሁ መባላችን ስጋት አሳድሮብናል ሲሉ ነው ቅሬታቸውን ያሰሙት። የካ ክፍለ ከተማ በበኩሉ ቀደም ብሎ እንደተገለጸው ነዋሪዎችን ለማስነሳት የተቀመጠ ቀነገደብ የለም ነው የሚለው። ከቀብና ወንዝ ዳርቻ ልማት ጋር ተያይዞም የሚነሱ ነዋሪዎችን ማዋየት ጀምረናል ብለዋል። የክፍለ ከተማው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታደለ በቀለ ለአሜሪካ ድምጽ በሰጡት ምላሽ ህዝቡ ያላመነበት ስራ አይሰራም በቂ ውይይትና ዝግጅትም ይደረጋል የሚል ምላሽ ሰጥተዋል። እነሆ ዝርዝሩ ነው። ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ የየካ ክፍለ ከተማ አንዳንድ ነዋሪዎች ለአሜሪካ ድምፅ በሰጡት አስተያየት የቀበና ወንዝ ዳርቻን ለማልማት በተያዘው እቅድ ምክንያት ከሚኖሩባቸው አካባቢዎች በአጭር ጊዜ ውስጥ ትነሳላችሁ መባላቸውን ገልጸው ይህ ጉዳይ ስጋት ፈጥሮብናል በማለት ቅሬታቸውን አሰምተዋል። በየካ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የገለጹት አንድ አስተያየት ሰጪ በክፍለ ከተማው ዋና መስሪያ ቤት በተጠራ ስብሰባ ይኸው ቅድመ ማስጠንቀቂያ መሰጠቱን ተናግረዋል። በቃ በአስቸኳይ ትነሳላችሁ የሚል ነው። ምንድን ነው ምክንያታችሁ? ባጭር ጊዜ እንዴት ነው የሚሆነው? አቅመደካሞች ደካሞች አሉ፣ ሽማግሌዎች አሉ፣ ተማሪዎች አሉ። ትምህርት ቤት አስመዝግበ ጨርሰሃል። ትምህርት ቤት አስመዝግበናል። ያ ሁሉ ተደርጎ ምንድን ነው ምክንያታችሁ ሲባል በቃ በአጭር ጊዜ በወንዝ ተፋሰስ ይነሳል አሉ። እስከ መቼ ነው የሰጧቸው? አሁን ቀነ ገደቡ እነሱ ክፍለ ከተማ ላይ ተናገር የሚሉት እስከ ሀያ አንድ ይላሉ እስከ መስከረም ሀያ አንድ ነው የሚሉት። በዚሁ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የጠቀሱት ሌላኛው አስተያየት ሰጭም ባለፈው ሳምንት አርብ ዕለት ነዋሪዎቹ ስብሰባ ተጠርተው ከመኖሪያቸው ባጠረ ጊዜ ውስጥ እንደሚነሱ እንደተነገራቸው ይገልጻሉ። የካ ክፍለ ከተማ ነው መገናኛ የተጠራ ነው። እዛ ገባን እኛን ያወያዩን ሰዎች ግን ተሰራች ለልማት ስለሚፈለግ በዚህ ሀ እስከ መስከረም ሀያ አንድ ትለቃላችሁ። እንዴት ነው የምንለቀው? በዚህ ሀያ አንድ ቀን ነው ምንድን ነው የምናደርገው? ነዋሪዎቹ በአነሱት ቅሬታ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የክፍለ ከተማው የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው ባለፈው ሳምንት የተጠቀሰው ስብሰባ መጠራቱንና በርካታ ነዋሪዎችም መገኘታቸውን ገልጸው በስብሰባው ተሰምተዋል የተባለው መረጃ ግን የተሳሳተ ነው ብለዋል ሀያ ቀን ምናምን የተባለው እሱ ሀሰት ነው ውሸት ነው እሱ ውሸት ነው በስንት ቀን የተባሉት ማለት ነው የወንዝ ዳርቻ ልማት ነው ከኮሪደር ጋር የተገናኘ ሁለተኛ ዙር ጥናት አለ ምን አለ ህዝብ አወያየት አለ እያንዳንዱ ስራ ይሰራል በጣም በርካታ ስራ ይሰራል ስለዚህ በኮሪደር ልማቱ እዚህ ፊት ለፊት በመንገድ ውስጥ ዳርቻ ሲሰራ የነበረውን ሂደት ተከትሎ ደግሞ በዛ ይሄዳበታል ማለት ነው በክፍለ ከተማው በሚገኝ የቀበና ወንዝ ዳርቻ የሚከናወነው ልማት የአዲስ አበባ ኮሪደር ልማት ሁለተኛው ምዕራፍ አካል መሆኑን የተናገሩት የኮሚኒኬሽን ኃላፊው አቶ ታደለ አሁን እየተከናወነ ያለው ህዝቡን የማወያየትና መረጃ የማጥራት ስራ እንደሆነ ተናግረዋል። የወንዝ ዳርቻ ልማት ዙሪያ ከየት የት እንደሚደርስ ውይይት ተካሂዷል። በዛ ላይ ደግሞ ሰውም ሪያክት አደረገ። እንዴት ነው ለምንድን ነው ምንነሳ የሚል ነገር ታሳቢ ተደረገ። ኦልሬዲ በቃ ተጀመረ። አሁን የማጥራት ስራ ገና የማጥራት ስራው ራሱ ስንትና ስንት ጊዜ ይወስዳል። ስለዚህ የተቀመጠ ቀነ ገደብ የለም ነው እያልከኛለው? አዎ ቀነ ገደብ የለም። ቀጥታ በቃ እንደሚነሱ የማወያየት ስራ በምን አይነት መንገድ ዝም ብለን ሰውን ተነስ አትልም፣ ታወያያለህ። በየደረጃው ስለዚህ በአንድ ላይ ሆኖ ሰው ጉዳዩ ስለምን እንደሆነ እንዲያውቀው፣ ከዛ በኋላ ደግሞ በየደረጃ ያለው አካል ደግሞ እያንዳንዱን ነገር ደግሞ እየወረደም ዋን ቱ ዋንም እያገኘ ተነጋገር እየተግባባን ነው እየሰራን ያለን። አሁንም በኮሪደር ልማቱም እንደዛ ነው እየተነጋገር እየተግባባን የሰራ አሁንም ደግሞ ይህንም በተመሳሳይ ነገር ነው ሰራ። በስብሰባው ከወረዳ አንድ እስከ ወረዳ ሰባት ያሉት ነዋሪዎች መገኘታቸውንና የይዞታ ሰነዶቻቸውን እንዲያስመዘግቡ እንደተነገራቸው የጠቀሱት የመጀመሪያው አስተያየት ሰጪ አንዳንዱ አማራጭ ቀርቦለታል፣ ሌላው ደግሞ ይህን እድል አላገኘም ይላሉ። በጣም ለታ የመዘገቧቸውን ሰዎች ባለ ስንት መኝታ ቤት ትፈልጋለህ ባለምን እያሉ ሲያስመርጡ ነበር። የግል ቤቶችን መሬት ትፈልጋለህ ወይን እስኮ እንደምንም ሲሉ ቆዩ። ቡቡር ለታ ደግሞ የሄድነውን ሰዎች ምንም አይነት ምርጫ የለም። በቃ ዝም ብሎ ብቻ ካርታ አስገቡ ነው። በቃ ጥርጊያ ነው ሁሉ ነገር እና በጣም ስጋት ላይ ነው ያለ ነው ለአሜሪካ ድምፅ የተናገሩ ሶስተኛ አስተያየት ሰጭም ሰነዳችንን በመያዝ ሄደን ብንመዘገብም የተሰጠን አማራጭ ግን የለም ይላሉ የሚሆን ነገር ተደርጎ ከፍሎ መኖር እንዲችል ምናምን የሆነ ሁኔታዎች ተመቻቸው ቢሆን ግን እንደዚህ አይነት አማራጭ የለም። ይፈርሳል፣ ምን ማለት ነው? ዝም ብሎ ድንገት ይፈርሳል ይባላል። ልጆች ካሉ ብዙ አይነት እንትን አለ፣ ማህበራዊ ህይወት ብዙ ነው። አርባ ሐምሳ ዓመት የኖረ ሰው በሀያ ቀን እንዴ! ምን አይነት ፋሲል፣ ምን አይነት ቤት ነው ውስጥ የምታገኘው። የኮሚኒኬሽን ጽህፈት ቤት ኃላፊው አቶ ታደለ በቀለ ደግሞ በልማቱ ምክንያት ለሚነሳው ነዋሪ አማራጮችን ለመስጠት ጥናት እየተደረገ ነው ህዝቡ ሊሰጋ አይገባውም፣ ይላሉ። የቅደም ተከተል ሂደት አለው። ከጥናት ጀምሮ ጥናት ተደርጎ መሰራት አለበት የሚለው ነገር ኦልሬዲ ያልኳል። ግን ምን ያህል ሰው ነው ያለ፣ ምን ያህል ቤት ነው ያለ፣ ምን ያህል አባወራ ነው ያለ፣ ምን ያህል የቀበሌ ቤት፣ ምን ያህል የግል ቤት የሚለውን ነገር እሱ ሁሉ ይጠናል እንጂ ዝም ብሎ እንደ ነዋሪ ዝም ብለህ አንድ ላይ ጠቅልልህ፣ ዝም ብለህ አፈናቅልህ፣ በጣም ትለው ሁኔታ ላይ አይደለም ያለ። ስለዚህ ምንም የሚያሰጋ ነገር የለም። ቅሬታቸው እስከሚፈታ ድረስ ውይይት ይደረጋል። ውይይት እስከታች ድረስ ውይይት ይደረጋል። ከብሎክ ጀምሮ እስከ ክፍለ ከተማ ድረስ ይደረጋል። እየተደረገ እያንዳንዱ ነገር እንትን የተባለ ህዝብ ያላመነበት ስራ ለምን እንሰራለን እ ሁሉም ህዝብ ያመነበት ስራ ነው። አሁንም ተምሳሌ ስራ ነው። የአዲስ አበባ የኮሪደር ልማት ሁለተኛው ምዕራፍ በተለያዩ የከተማዋ አካባቢዎች መጀመሩን ለማወቅ ተችለዋል። ለአሜሪካ ድምፅ። ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን በተከታዩ ርዕስ ደግሞ ወደ መቀሌ እንሻገራለን። የትግራይ የጸጥታ ኃይሎች ከፖለቲካ ጣልቃ ገብነት እንዲቆጠቡ ሲል የክልሉ ፓርቲዎች ጠየቁ ይለናል። የትግራይ ክልል የጸጥታ ኃይሎች በክልሉ ፖለቲካ ጣልቃ እየገቡ በመሆናቸው ከዚህ ድርጊታቸው እንዲቆጠቡ ሲሉ ነው አራት የክልሉ ፓርቲዎች የጠየቁት። ፓርቲዎቹ ብሔራዊ ባይቶ አባይ አባይ ትግራይ ወይም ባይቶና ሳልሳይ ወያኔ ትግራይ ውድብ ናጽነት ትግራይ፣ እንዲሁም አረና ትግራይ ለዲሞክራሲና ሉዓላዊነት ይህንኑ የጠየቁት በጋራ በሰጡት ጋዜጣዊ መግለጫ ነው። በመግለጫቸውም በክልሉ ሰልፍ የሚከለክሉ ጥሪ በአዋጅና በሕግ ያልተደገፈ ነው ሲሉም ተቃውመዋል። ትናንት እሁድ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከነዋሪዎች ጋር ለመወያየት በሽረ እንደስላሴ ከተማ የተጠራ ስብሰባ ወቅት በተቃውሞ ግርግር መበተኑም ይታወሳል። የክልሉ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተህላይ ፈቃዱ የመንግስትን ስራ በሚያደናቅፉ ላይ ሕግ እናስከብራለን ሲሉ ተናግረዋል። ሙልጌታ አስብሀ ነው ያጠናቀረው። መግለጫውን ያወጡት በትግራይ ክልል የሚንቀሳቀሱ ብሔራዊ ባይቶ አባይ ትግራይ፣ ባይቶና ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይ እንዲሁም አርና ትግራይ ለዲሞክራሲ እና ለዓላዊነት ናቸው። ፓርቲዎቹ ዛሬ ሰኞ መስከረም 6 ቀን 2017 ዓ ም በሰጡት የጋራ መግለጫ የትግራይ የጸጥታ ኃይሎች በአንድ የፖለቲካ ፓርቲ ውዝግብ ውስጥ በግላጭ እጃቸው አስገብተዋል ብለዋል። የክልሉን ፖለቲካዊ ሁኔታ የሚያወሳስብ ክልሉን አደጋ ላይ የሚጥል እናም ሲቪላዊ አስተዳደርን በወታደራዊ ልዕልና የሚጠልፍ ምልክቶች እየታዩ ናቸው ሲሉም ፓርቲዎቹ ከሰዋል። የአርና ትግራይ ሊቀመንበር አቶ አምዶም ገብረስላሴም ሲቪል ምምሕዳር ከይመስረት ጥራሕቲ ኮነስ ፖለቲካዊ ፓርቲታት ብፍላይ ካብ ህወሓት ወፃእ ኣለዉ ሲቪላዊ አስተዳደር እንዳይመሰረት የሚያደርግ እንዲሁም ከህወሓት ውጭ ያሉ የፖለቲካ ፓርቲዎችን ከሰላማዊ ፖለቲካ ትግል ገፍቶ የሚያስወጣ ነው ወታደራዊው ኃይል ጎልቶ የሚወጣበትን መንገድ የሚያመጣና ሰላማዊ ትግልን የሚያጠፋ በመሆኑ ይህ የጸጥታ ኃይሎቹ እንቅስቃሴ መወገዝ አለበት። በፖለቲካ መሳተፍ የፈለገ ጄኔራል ይሁን ኮነሬ ከጸጥታ ኃይሉ ይውጣ። መሾም ሆነ መሻር የጸጥታ ኃይሎችን አይመለከታቸውም። ፖለቲካዊ ችግር የሚፈታው በፖለቲካ መፍትሄ ብቻ ነው። የጸጥታ ኃይሉ ወገናዊነት ሳያሳይ የትግራይ ሰላም ጸጥታና ደህንነት ማረጋገጥ አለበት ያሉት አራቱ ፓርቲዎች፣ የክልሉ ጊዜያዊ አስተዳደር የሲቪላዊ አስተዳደር ኃላፊነቱን እንዳይወጣ በጸጥታ ኃይሉ ታግዷል ብለዋል። በአስቸኳይ አዋጅ ጊዜ ብቻ የሚከለከል ሰላማዊ ሰልፍ የማድረግ ህገ መንግስታዊ መብት ህጋዊ ሂደት ሳይከተል የታገደ በመሆኑ ተቀባይነት የለውም። ይህ ተግባር እንደመፈንቀ ለመንግስት የሚቆጠር ነው ሲሉ ወንጅለዋል። የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ የክልሉ ጸጥታ ኃይል በትግራይ የፖለቲካ ሂደት ስጋት እየደቀነ ነው ይላሉ። ናይ ጸጥታ ስጋት የለን ይላ ንተማመን ይዝግበና የጸጥታ ስጋት የለም ብለን ነው መተማመን የሚገባን እነዚህን የጸጥታ ኃይሎች ስለያዝንን። ስለሆነም የጸጥታ ኃይሉ ልንተማመንበትና ልንኮራበት የሚገባን ተቋም እንጂ የምንፈራው መሆን የለበትም። ስብሰባ እንዳናካሂድ ሰልፍም እንዳንወጣ ሐሳባችን እንዳንገልጽ ፖለቲካችንን እንዳናስተካክል ስጋት ሆኖ ከመጣ ግን ሌላ መልክ እየያዘ ነው ማለት ነው። ዶክተር ደጀን ትላንት እሁድ በሽረ እንዳስላሴ ከተማ የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ የጠሩት ስብሰባ በግርግር መደናቀፉ የማይገባ ተግባር ነው ብለዋል። ይህ የሕወሓት አመራሮች በየትውልድ አካባቢያቸውን ድጋፍ ለማግኘት የሚያደርጉት እንቅስቃሴ የፈጠረው ነው ብለዋል። ፓርቲዎቹ ያነሷቸው ቅሬታዎች አስመልክቶ ከክልሉ የጸጥታ አመራሮች እስካሁን በቀጥታ የተሰጠ ምላሽ የለም። የክልሉ ምክትል ፕሬዚደንትና የጸጥታ ኃይሉ መሪ ሌተናንት ጄኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የሚሉ ጸጥታ ኃይል ለማንኛውም አካል እንደማይወገንና በክልሉ በተለይ በመቅለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው ሳምንትም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆም፣ በተመሳሳይም ጉባኤ ያካሄደው ህወሀት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በመጠየቅ በክልሉ ሁለቱም የህወሀት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ል ፕሬዝደንቱ ማሳሰባቸው አይዘነጋም። የትላንትናው የሽረ እንዳስላሴ ከተማ ስብሰባ ግርግር አስመልክቶ አሜሪካ ድምፅ የጠየቃቸው የክልሉ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተክላይ ፍቃዱ ስብሰባው ግርግር ጥቂት ተልዕኮ ተሰጥቷቸው በተሰማሩ ሰዎች እየተፈጸመ ነው ብለዋል። ወደ ጸጥታ ማደፍረስ እንዳያመራ ለመከላከል ስብሰባው መሰረዙ ተናግረዋል። እንዲሁም የመንግስት ስራ በሚያደናቅፉ አካላት ላይ ህግ እናስከብራለን ብለዋል። ለውጥ ያውዝደል ህብረተሰብ ልዩነት የሚፈታው በውይይትና በክርክር ነው። ለውጥ በሚፈልግና ብዙ ጥያቄ ባለበት ማህበረሰብ እንደዚህ አይነት ጨዋታ ትክክል አይደለም። ያም ሆነ ይህ ስብሰባውን በቀጣይ እናካሂደዋለን። እዚህ ያለነው ከጊዜያዊ አስተዳደሩ ስራ እየተሰጠው የሚፈጽምና በጀት የሚያስተዳድር ነው። ከዚህ ውጪ መሄድ ስርዓት አልባነት ነው። ይህን ደግሞ መንግስት ስርዓት ያስይዘዋል። የሽረንዳ ስላሴ ከተማ ህወሓት ጽሕፈት ቤት ኃላፊ አቶ ሓጎስ ካሕሳይ ትላንት ለአሜሪካ ድምፅ በሰጡት አስተያየት ስብሰባው የከተማው አመራሮች የማያውቁትና ያልተጋበዙበት ነው ሲሉ ተናግረዋል። በስብሰባው መስተጓጎል ላይም እጃችን የለበትም ብለዋል። የዞኑ አስተዳዳሪ አቶ ተክላይ ግን ስብሰባው መኖሩ ለከተማው አስተዳደር አሳውቀናል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ወደ አንድ ዓለም አቀፍ ርዕስ ስናምራና ወደ አገር ውስጥ ዘገባዎች እንመለሳለን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ሶማሊያን ጎብኝተዋል። የምስራቁ የምስራቅ አፍሪካዊ የልማት በየነ መንግስታት የጋድ ዋና ጸሐፊ ወርቅነህ ገበየሁ ዛሬ ሰኞ ለይፋ ጉብኝት ሞቃዲሾ ገብተዋል። ሶማሊያ ገለልተኛ አይደሉም በሚል ከወራት በፊት ወቀሳ ያቀረበችባቸው ዋና ጸሐፊ ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚና ይጫወታል ሲሉም ተሰምተዋል። በሐሩን ማሩፍ የተዘጋጀውን የዚህን ዘገባ ዝርዝር አስማማው ዋዬ ነው እንደሚከተለው ያቀርበዋል። Uh, the reception which I got from His Excellency, the minister under the leadership of President Hassan Sheikh, His Excellency, uh, all the hospitalities, even if which are expected from the people of Somalia. I am really delighted me and my delegations has really want to thank you, Your Excellency, to you, to His Excellency uh, President hazan Sheikh, and most importantly, to the people of Somalia, for this reception. I came here more than six times, but this reception was different and really I appreciate. I know the message. This is I want to thank the people of Somalia, and I'm very uh, thankful, Your Excellency. Somalia is the founding member of IGAD. Somalia has contributed a lot for. The establishment of IGAD, in spite of all the challenges that we face in the region. Somalia is a very active country, resolving the conflicts in different areas, cooperation, coordination among our brotherly nations. As you know, the reason why we established IGAD is because we have a common problem to resolve our common problems through coordination. In all our journey, Your Excellency, in these 36 or years, the contribution of the Federal Republic of Somalia is eminent. So I want to thank you, your government, and also the people of uh, Somalia. We got to have a unique history with the people of Somalia. We were part of the mediation in the peace process, and we are part of all the challenges we are with the people of Somalia and i can assure you that we will continue to be part of a solution our region nowadays facing challenges in spite of all the challenges our people across the board all eight member states we are brothers and sisters destiny has brought us together no one can separate us Challenges may come and pass. Here, Your Excellency, I can assure you for the challenge that the Federal Republic of Somalia faced, IGAD will play its constructive role. And also, today, uh, I am very happy as IGAD to, to give a responsibility for the Federal Republic of Somalia uh, to help us to bring our brothers and sisters, the Sudanese. To IGAD, as well as as you know, Sudan is one of the biggest countries in the continent, not only in the continent, in the world. You know the generous people of Sudanese. Excellency the Minister was telling me he himself was educated there and thousands of Somalis, thousands of Ethiopians, maybe millions of Ethiopians or others they were there. Now they are in really, really in a big challenge. So I asked uh, uh, His Excellency to assist us to solve the conflict, to ceasefire in Sudan. So this is a big responsibility. We are very confident that the Federal Republic of Somalia will be up to the task. Uh, Your Excellency, as you have mentioned, we discussed about having a center of excellence in blue economy. It's a very important com component, a new term. But the wells that we have not yet tapped. One of Somalia has the largest coast in Africa, and also we are going to have that center. Kebrait na kuran adma itamal kashchicha chini yete katatla chutiye Somalia on yee igad gubini itamal zegaba. ቀደም ብለን ያስተዋወቅ ነው ነበር። ሙሉን በእንግሊዝኛ ነው የሰማችሁት። ኋላ ላይ እንመለስበታለን። አሁን ወደ ሌላ ርዕስ ነው መወስዳችሁ። ትራምፕ ለሁለተኛ ጊዜ ከተቃጣባቸው የግድያ ሙከራ የተረፉበት ነው። እንደ ባለስልጣናቱም ገለጻ፣ ዶናልድ ትራምፕ በሁለት ወራት እድሜው ለሁለተኛ ዙር ከተቃጣባቸው ያልተሳካ የግድያ ሙከራ ተርፈዋል። በትላንትናው ዕለት የተፈጸመውና ተጠርጣሪ በአሁኑ ወቅት በቁጥጥር ስር የዋለበት ምርመራ ሂደት በፌዴራሉ የወንጀል ምርመራ ቢሮ ኤፍቢአይ መሪነት እየተካሄደ መሆኑም ተገልጧል። ድንገቱ ቀድሞውንም ከፍተኛ ትኩረት በሳበውና ባልተጠበቁ አስገራሚ እንቅስቃሴዎች በተሞላው ምርጫ ሂደት አሜሪካውያን ሌላ ያልተጠበቀ ሁኔታ ገጥሟቸዋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓወል ከዋሽንግተን ያደረሰችንን ዘገባ እንደሚከተለው አቅርበዋለሁ። የቀድሞ ፕሬዚዳንት ዶናልድ ትራምፕ ትላንት ከቀትር በኋላ ዌስት ፓልም ቤች ፍሎሪዳ ከሚገኘው የጎልፍ መጫወቻ አካባቢያቸው አቅራቢያ የተቃጣባቸው የግድያ ሙከራ በዘጠኝ ሳምንታት ጊዜ ውስጥ ተመሳሳይ ሁኔታ ሲገጥማቸው ለሁለተኛ ጊዜ መሆኑ ነው። የአሁኑ ታዲያ ትራምፕ ቅዳሜ ሐምሌ 6 2016 ዓ ም እንደተቃጣባቸው እንደ ቀደመው የግድያ ሙከራ በቴሌቪዥን የቀጥታ ስርጭት አልተላለፈም። የምርጫ ዘመቻቸውን በማካሄድ ላይ ሳሉ የተተኮሱት ጥይቶች አንዱ የትራምፕን ጆሮ ሲያቆስል፣ ሌላኛው ከጀርባቸው ቆመ የነበረ የነበሩ አንድ የስብሰባው ታዳሚ ለህልፈት መዳረጉም ይታወሳል። ከቀናት በኋላም ትራምፕ የሪፐብሊካን ፓርቲያቸው ፕሬዝዳንታዊ እጩነታቸውን ተቀበሉ። በትላንቱ ሙከራ ትራምፕ ያለ መጎዳታቸውን ባለሥልጣናቱ ይፋ አድርገዋል። ምርመራውን የሚመራው የፌዴራል የወንጀል ምርመራ ቢሮ በበኩሉ ድርጊቱን የመግደል ሙከራ ይመስላል ማለቱ ተዘግቧል። ተጠርጣሪው ከሸሸበት ስፍራም ኤኬ 47 ጠመንጃና ጎፕሮ የተባለው ዘመናዊ የተንቀሳቃሽ ምስል መቅረጫና ሁለት በጀርባ የሚታዘሉ አነስተኛ ቦርሳዎች ተገኝተዋል። ዘግይቶም ተጠርጣሪው በዋናው አውራ ጎዳና ወደ አጎራባች ወረዳ በማምለጥ ላይ ሳለ በፖሊስ ተይዟል። የፓልም ቢች ወረዳ ዋና የፖሊስ አዛዥ ሪክ ብራድሻው ስለ ሁኔታው ሲናገሩ ከጎልፍ መጫወቻ ሜዳው አቅራቢያ የነበሩት ልዩ ፕሬዝደንታዊ ጥበቃ ቡድን አባላት ድንቅ ሥራ ሠርተዋል። እንዲህ ያለ ድንገተኛ ሁኔታ ሲከሰት የሚያደርጉት ምንድን ነው? አንዳች ነገር ከመሆኑ አስቀድመው ፈጥነው ፕሬዚደንቱ ካሉበት ስፍራ ይደርሳሉ። ስውር የፕሬዚደንታዊ ጥበቃ ባለሙያው የጥቃቱን ፈጻሚ የጠመንጃ አፈሙዝ ከአጥሩ ብቅ ብላ እንዳየም ወዲያውኑ ወደ ግለሰቡ በመተኮስ ተጠርጣሪው ግለሰብ አካባቢውን ጥሎ እንዲሸሽ አድርገዋል። የትራምፕ የምርጫ ዘመቻ ይህን በቀደመው ፕሬዚዳንት ላይ ለሁለተኛ ጊዜ የተቃጣ ግድያ ሙከራ ይፋ ባደረገ አንድ ሰዓት ባልሞላ ጊዜ ውስጥ ፕሬዚዳንት ጆ ባይደን እና ምክትል ፕሬዚዳንት ካማል ሃሪስ በጋራ በሰጡት ጋዜጣዊ መግለጫ ድንገቱን አስመልክቶ ተከታታይ ገለጻዎች እየተደረጉላቸው መሆኑንና ትራምፕ ከአደጋው በሰላም መውጣታቸው ያሳድረባቸውን የእፎይታ ስሜት ገልጠዋል። የፖሊስ አዛዡ ሪክ ብራድ ሻው እንዳብራሩትም ተጠርጣሪው የግድያ ሙከራውን የፈጸመው ከትራምፕ ከ300 3 እስከ 500 ያርድ ማለትም ከ274 እስከ 457 ሜትሮች ርቀት መካከል ካለ ስፍራ ከሚገኝ ቁጥቋጦ ውስጥ ተደብቆ ነበር። ድንገቱን ተከትሎም አሜሪካውያን ቀድሞውንም ውዥምብር ያልተለየው የምርጫ እንቅስቃሴ እንዴት ካለ እርግጠኝነት የጎደለው ሁኔታ ውስጥ ያስገባ ይሆን የሚሉ ጥያቄዎችን እንዲያነሱና እንዲጥሉ ማድረጉ እየተነገረ ነው። የግድያ ሙከራ ለማድረግ የተዘጋጀ ኤኬ47 ጠመንጃ ያነገበ አንድ ሰው እንደምን ዘና ብሎ ከ275 ሜትሮች በሚለካ ርቀት ወደ ትራምፕ ሊቀርብ መቻሉን ጨምሮ የፊታችን ጥቅምት ወር መገባደጃ የሚካሄደው ምርጫ እየተቃረበ ባለበት ስጋቶች እንዲኑሩ ማድረጉ አልቀረም። በቀድሞው የዩናይት ስቴትስ ፕሬዝዳንት ትራምፕ ዶናልድ ትራምፕ ላይ የተቃጣውን በትላንትና ዕለት የደረሰ የግድያ ሙከራ የተመለከተ ዘገባ ነበር የተከታተላችሁት። ቀደም ብለን አስተዋወቀን የነበረውና ሙሉንም የእንግሊዝኛ ንግግራቸው የቀረበበትን የኢጋዱን ዘገባ ላስታውስ። አሁን የተሟላ ዘገባ ደርሶናል። የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ ዋና ጸሐፊው ሶማሊያ ይገኛሉ። የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየው ዛሬ ሰኞ ነው ለይፋ ጉብኝት ሞቃዲሾ የገቡት። ሶማሊያ ገለልተኛ አይደሉም በሚል ከወራት በፊት ወቀሳ ያቀረበችባቸው ዋና ጸሐፊ ተቋማቸው ሶማሊያ ለገጠመዋት ፈተናዎች ገንቢ ሚና ይጫወታል ሲሉም ተናግረዋል። በሃሩም ማረፍ የተዘጋጀውን የዚህን ዘገባ ዝርዝር አስማማው አየነው እንዲህ አሰናድቶታል። የምስራቅ አፍሪካ ክልላዊ ተቋም ኃላፊ የሆኑት የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ ዋና ጸሐፊ ወርቅ ነገበየው ዛሬ ሰኞ ለይፋዊ ጉብኝት ሞቃዲሾ ገብቷል። የጉብኝታቸውም ሶማሊያ ገለልተኛ አይደሉም በሚል ከወራቶች በፊት ወቀሳ ካቀረበችባቸው በኋላ የተደረገ ነው። የሶማሊያ ባለሥልጣናት ላደረጉላቸው አቀባበል ያመሰገኑት ዋና ጸሐፊ ወርቅነህ ገበየሁ ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚናን ይጫወታል ሲሉ ተናግረዋል። በቆይታቸውም ከሶማሊያ ፌዴራል መንግስት ጋር በታላላቅ ጉዳዮች ላይ እንደሚወያዩ ኢጋድ አስታውቋል። ይህ ጉብኝት ኢጋድ ከሶማሊያ ጋር ያለውን ግንኙነት ለማጠናከር እና በአፍሪካ ቀንድ ሰላም መረጋጋትና ብልጽግናን ለማሳደግ ያለውን የማያወላውል ቁርጠኝነት ያረጋግጣል ሲልም ተቋሙ ቀድሞ ትዊተር ይባል በነበረው ኤክስ ማህበራዊ ድረገጽ ላይ ገልጿል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ በሞቃዲሾ አውሮፕላን ማረፊያ ተገኝተው ዋና ጸሐፊውን ወርቅነህ ገበየሁን ተቀብሏቸዋል። የሶማሊያ የውጭ ጉዳይ ሚኒስቴር እንዳስታወቀው ከዋና ጸሐፊው ጋር የሚደረገው ውይይት ትብብርን ማሳደግ ክልላዊ ደህንነትን፣ የአየር ንብረት ለውጥንና የሶማሊያ የመጀመሪያ የብሉ ኢኮኖሚ ልቀት ማዕከልን በማቋቋም ላይ ያተኩራል። ኢጋድ ቀጠናዊ ጉዳዮችን ለመፍታት ትልቅ ሚና እንደሚጫወት ያላቸውን እምነትም የውጭ ጉዳይ ሚኒስትሩ ተናግረዋል። ኢጋድ ከመጀመሪያውም ጥሩ አቋም በያዘበት በእኛና በጎረቤት መንግስት ኢትዮጵያ ማለታቸው ነው፣ መካከል ስላለ ሁኔታ ተወያይተናል። እንዲሁም ሁለቱም ሀገራት አባል እንደመሆናችን ለመፍትሄውም የራሱን ሚና የመጫወት ኃላፊነት ኢጋድ ላይ አለ። ኢጋድ በሶማሊያ ግንባታ ላይ ያበረከተውን ትልቅ ሚና አጠንክሮ እንደሚቀጥልና አሁንም ቀጠናዊ ጉዳዮችን ለመፍታት የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ አደርጋለሁ። ዋና ጸሐፊው ወርቅነህ ገበየሁ በበኩላቸው ተቋማቸው ሶማሊያ ለገጠሟት ችግሮች ገንቢ ሚናን ይጫወታል ሲሉ ቃል ገብተዋል። ኣወር ሪጅን ናው ኢዝ ፌሲንግ ቻሌንጅስ ኢን ስፓይት ኦፍ ኦል ዘ ቻሌንጅስ ኣወር ፒፕል አክሮስ ዘ ቦርድ አካባቢያችን በአሁኑ ጊዜ ፈተናዎች ገጥመውታል በስምንቱም አባል አገራት በሚገኙ ህዝቦቻችን ያሉብን ፈተናዎች ቢኖሩም ወንድማማቾችና እህትማማቾች ነን። እጣ ፈንታ አንድ አድርጎናል። ማንም ሊለየን አይችልም። ተግዳሮቶች ሊመጡና ሊያልፉ ይችላሉ። እዚህ ላይ ክቡርነቶ የሶማሊያ ፌዴራላዊ ሪፐብሊክ ለገጠሟት ተግዳሮቶች ኢጋድ ገንቢ ሚናውን እንደሚጫወት አረጋግጥሎት አለው። ወርቅነ ገበየው የኬንያውን ዲፕሎማት ማቡ ማሊም በመተካት እንደ አውሮፓያን አቆጣጠር በ2019 መጨረሻ ላይ ነው የምስራቅ አፍሪካ የልማት በይነ መንግስታት ዋና ፀሐፊ ሆነው የተመረጡት በወቅቱ ህብረቱን የማትመራው ሶማሊያ የቀድሞውን የውጭ ጉዳይ ሚኒስትር አብዱሰላም ኦመር ሀርሊን ለቦታው ውድድር ብታቀርብም ወርቅነህ መመረጥ ችሏል። በያዝነው ዓመት መጀመሪያ ላይ ኢጋድ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምነት አስመልክቶ ያወጣው መግለጫ ተከትሎ ሶማሊያ ዋና ጸሐፊውን አድሏዊ ናቸው ስትል ከሳቸዋለች። በወቅቱ ወርቅነህ ውጥረቱን አስመልክቶ በሰጡት መግለጫ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ እና በሶማሊያ ፌዴራላዊ መንግስት ግንኙነቶች ላይ የታዩ ያሉ ለውጦች በእጅጉ ያሳስበናል ሲሉ ነበር የገለጹት። ከዚህ ሁኔታ አንጻር ሁለቱ እህታመች አገሮች አንድ የሚያደርጋቸውን የጋራ ሴቶች በማስጠበቅ ሁኔታውን በሰላማዊና በእርቅ ለመፍታት እንዲተባበሩም ዋና ጸሐፊው ጥሪ ያቀርባል ሲልም መግለጫው አክሏል። ሶማሊያ በበኩሏ መግለጫው የኢትዮጵያ መንግስት የሶማሊያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርገውን ድርጊት ማውገዝ ያልቻለ ነው ስትል ደስተኛ ለመሆኗን ገልጻ ዋና ጸሐፊው ይቅርታ እንዲጠይቁ መግለጫው እንዲያነሱና ተገቢውን እርምጃ እንዲወስዱ ማሳሰቧ የሚታወስ ነው። ባህሩ ማረፍ ለተዘጋጀው ዘገባ አስማማየ ነው። ዋሽንግተን ዲሲ ሃሩንና አስማማውን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ብዬ ወደ በመግቢያ ወደ አስተዋወቅኩት ዘገባ ነው የምንመለሰው። በመንበረ ሰላማ ተፈጸመ ያሉትን ሽምሽረት ያልተቀበሉ የአላማጣ ነዋሪዎች ተቃውሞ አሰምተዋል። በትግራይ የተቋቋመውና ራሱን መንበረ ሰላማ ከፍተኛ ቤተ ክህነት ብሎ የሚጠራው ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ውጪ በሆነ መልኩ በራያና አካባቢው የራሱን አስተምህሮና አስተዳደራዊ ስርዓት በመዘርጋት ላይ ነው ያሉ የአላማጣ ከተማ ነዋሪዎች ተቃውሟቸውን ትላንት በሰላማዊ ሰልፍ ገልጠዋል። በአካባቢው ያሉት አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ስር እንደ ቆዩ የሚናገሩት የራያና አካባቢው አገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነ የመንበረ ሰላማ ቤተ ክህነት ነባሩን መዋቅር በማፍረስ በራያና አካባቢ በሚገኙ አምስት ወረዳዎች ስራ አስኪያጆችን ጨምሮ ሀያ የሚደርሱ ሰዎችን ሾመዋል ሲሉ ከሰዋል። ስለ ሹመቱ ዝርዝር መረጃ እንደሌላቸው የገለጹት የመንበረ ሰላማ ከፍተኛ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ አረጋዊ አካባቢው ከጦርነቱ በፊት በትግራይ ክልል ሲተዳደር የነበረ በመሆኑና የተፈናቀለውም ሰው ወደ ቀዩ በመመለሱ መተዳደር ያለበት በመንበረ ሰላማ የትግራይ ኦርቶዶክስ ቤተ ክርስቲያን ቤተ ክህነት ስር ነው ብለዋል። መስፍን አራጌ ዝርዝሩን ይዘዋል። ራሱን መንበረ ሰላማ በሚል የሚጠራው የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ውጭ የራሱን አደረጃጀት በራያና አካባቢው እያቋቋመ ነው ያሉ የአላማጣ ከተማ ነዋሪዎች ትናንት መስከረም አምስት ቀን 2017 ዓ ም ተቋውሟቸውን በሰላማዊ ሰልፍ ገልጸዋል። በደህንነት ስጋት ስማቸው እንዳይገለጽ ያሳሰበው የሰላማዊ ሰልፉ ተሳታፊ ይህ የእምነት ነጻነትን የሚጋፋ ተግባር ነው ሲሉ ቅሬታቸውን አሰምተዋል። ሰራዊት ሲሸሽ ህወሀት አብረው የሸሹ ካህናቶች ተመልሰው መጥተው አሁን በአባ ሰላማ ነው የምትገዙት አቡነ ዴስቆረስም አይደሉም ሌላ ፓትሪያርክ ነው ቅዳሴም ስትቀድሱ መጥራት ያለባችሁ ይህን ሲሉ አንቀበልንም ነው የህዝቡ ጥያቄ ይሄ በሚሆኑበት ሰዓት ታጣቂዎች መጥተው ደግሞ ማተም ራያን አካባቢ ሀገረ ስብከት የሚል አስረክቡ በአባ ሰላማ ነው የምትገዙት አይታፈኑም አሉ ዝርዝሩ አሁን ባይኖረኝም የተደበደቡ ካህናትም አሉ ትላንት ጎልአጆ ጊዮርጊስ የሚባለው ጋር ሄደው ስብከት እናደርጋለን በአባ ሰላ አላማ ቅዳሴውም ሁሉም የሚመራው በዛ ይሆናል ሲል ህዝቡ እምቢተኝነት አሰማ። አላማ ጣል የሚገኘው ለፌዴራል ፖሊስ ቅሬታውን አሰማ። ለመከላከያ የተለያዩ ቦታ ስለሆነ ካምፓቸው ለመከላከያም በሰልፍ ሄዶ ገልጿል። እኛ አንድ ሃይማኖት፣ አንድ ሀገር፣ አንድ ፓትርያርክ ነው ያለን የሚል በሰልፍ አሰምቷል። በሰሜኑ የኢትዮጵያ ጦርነት ወቅት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ግንኙነታቸው ተቋርጦ እንደነበረ ያስታወሱት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ የተቋቋመው የራያና አካባቢው ሀገረ ከስራ አስኪያጅ ሊቀ ስዩማን ሀብቶ አየነ ናቸው። ከሰላም ድርድሩ በኋላ ግንኙነቱ ቀጥሎ ካለፈው አንድ ዓመት ጀምሮ በቅዱስ ሲኖዶሱ ስር ሲተዳደሩ መቆየታቸውን አስረድተዋል። ሊቀ ስዩማን ተፈናቅለው በተለያዩ የትግራይ አካባቢዎች የነበሩ ሰዎች በቅርቡ ወደ ራያ መመለሳቸውን ተከትሎ የመንበረ ሰላማ የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን አመራሮች ነባሩን አደረጃጀት በማፍረስ የራሳቸውን ሰዎች በመሾም ላይ ናቸው ሲሉ ከሰዋል። ስራ አስኪያጁ በራያ አላማጣ፣ ኦፍላና ዛታ ወረዳዎች እንዲሁም ባላማጣና ኮረም ተሞች አምስት ስራ አስኪያጆችን ጨምሮ ሀያ የሚደርሱ ሰዎች በመንበረ ሰላማ በኩል ተሾመዋል ሲሉ ተናግረዋል። ራያ ባላ የተባለ የሚጠራው አገረ ስብከት ደግሞ ተጨፍልቆ በትግራይ ጨርጭር አገረ ስብከት ስር ሆኗል ብለዋል። የመጨረሻው መንግስት አንድ እልባት ሲሰጥበት ድረስ ወደ ፌደራል ጠቅላይ ቤተ ክህነት መሆን አለብን የሚል የስድስት ወረዳዎች የተውጣጣ ማህበረ ካህናትና ህዝበ ክርስቲያን ህይወት አቅርበናል ወደ ቅዱስ ሲኖዶስ። ቅዱስ ሲኖዶስም ራስን ችሎ ሀገረ ስብከት ሆኖ እንዲተዳደር ስድስት ወረዳዎች ቀጥታ ወደ ጠቅላይ ቤተ ክህነት መንግስት የመጨረሻ ውሳኔ ሲሰጥበት ድረስ ወደ ፌዴራል እንድንሆን ውሳኔ አሳረፈልን ቅዱስ ሲኖዶስ። በዚህ መሀል ባርቀ ሰላም መሰረት ተፈናቃዩ ወደ አገሩ ይግባ ሲባል ይህንን ስበብ ተደርጎ በእያንዳንዱ ቤተክርስቲያን ታጣቂ ኃይሎች በመመደብ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚለውን ማህተም በመንጠቅ መንበረ ሰላማ ትግራይ የተባለ የቤተክርስቲያኑ ሁሉም ማህተም እየቀየሩት በኃይል ይገኛል። የአሜሪካ ድምፅ የራያና አካባቢውን አገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቶ አየነ በማብራሪያቸው የገለጿቸውን ነጥቦች ከሶስተኛ ወገን አላረጋገጠም። ሹመቱን በመፈጸም ላይ ናቸው በሚል ወቀሳ ከቀረበባቸው መካከልም የደቡባዊ ትግራይ አገረ ስብከት ስራ አስኪያጅ መምህር አንቀ ባህሪ ታምነን በስልክ ጥሪ ሆነ በጽሁፍ መልእክት ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመንበረ ሰላማዊ ትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስራ አስኪያጅ ብፁዕ አቡነ አረጋዊ ተከታዩም ብለዋል። ነባሩ ፈናቁላ የነበረው ወደ ቦታ ወደ ቀው ከተመለሰ አስተዳደሩም በመንበረ ሰላማ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር ነው መሆን ያለበት። ያም ደግሞ የነበረው ሊቀነ ካህናት ሊኖሩ ይችላል። የነበሩ አሁን ምን እንዳደረጉ መረጃ የለኝም። አብዛኛው ገና ነው ያለው። ዞበ ሀገረ ስብከቱ ግን እየሰራ ነው ያለው፣ እስከ ታች እየወረደ ነው ያለው። ያው ምን እንደደረሰ ግን ሪፖርት ሊያቀርብልን ይችላለን። ሁሉም አጥቢያ ቤተ ክርስቲያን ግን ማየተማቸው መንበረ ሰላማ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግን ማለትም ግዴታ ነው። ይሄ በሹም ሽር ሂደቱም የመብት ጥሰቶች ተፈጽመዋል በማለትም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የሚደገፈው የራያና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀፍቱ አየነህ ይከሳሉ። ስለፖለቲካ የሚያገባን ጉዳይ አልነበረም። ቤተክርስቲያኑ አድር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመለየት እና ህዝቡ ሳይወድ ካህኑ ሳይወድ ቤተክርስቲያን ሳትወድ ይህን የሚደረገው ጥረት ግን ያሳግትልም ሰው ያጣ ነው፣ መንግስት ያጣ ነው። ሂደቶች ሰብአዊ መብቶችን በማይጋፉና ህጋዊነትን ባልጣሱ መልኩ እንዲካሄድ አቅጣጫ እንደሚቀመጥ ብጹሕ አቡነ አረጋዊ በበኩላቸው አስረድተዋል። አሁን ሂደቶች ግን ሰው ማፈናቀሉ፣ ሰው ማንገላታት ግን እንደማይገባል፣ እነሱም እነግራቸዋለን። ምክንያቱም የነበረው ሰራተኛ በኢትዮጵያ የሚለው ነገር አይሰራም። የትግራይ ኦርቶዶክስ ተዋሕዶ መንበረ ሰላማ ስር የተቋቋመው ራሱን ስራ አለው የራሱን ትችሎ የሄደ ስለሆነ ሊቀ ስዩማን አፍቱ ጉዳዩን ለቅዱስ ሲኖዶስና ለሚመለከተው መንግስታዊ አካል ቢያቀርቡም እስካሁን ምላሽ አለማግኘታቸውን ይናገራሉ። በአንጻሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምክትል ጸሐፊ ሊቀ ብርሃናት አባ ተክለያሬድ ጎርጎሪዎስ ተፈጸመ የተባለውን ሹመት በተመለከተ መረጃ እንደ ሌላቸውን ያመለከቱት የምናውቀው የደረሰንም ነገር የለም እንደ ጽህፈት ቤትና አላወቁትም። ጉዳዩን ራያ አካባቢ ጉዳዩን ለቅዱስ ሲኖዶስ አሳውቀናል የሚል መልእክት ነበር የጠቆሙ። አላወቅሁም በእውነቱ፣ በአውቅ ኑሮ አልቸገርም የማውቀውን ነገር አውቃለሁ በማለት ብፁዕ ቅዱስ አቡነ ማትያስ በተገኙበት ሐምሌ 27 ቀን 2015 ዓ ም በተደረገ የቅዱስ ሲኖዶስ ስብሰባ ራያና አካባቢውን ብፁዕ አቡነ ዲዮስቆሮስ በሊቀ ጳጳስነት እንዲመሩና እንዲያደራጁ በጠቅላይ ቤተ ክህነት በኩል ጊዜያዊ በጀት እንዲመደብና አገልግሎቱ እንዲቀጥል ሲል የቅዱስ ሲኖዶስ ምልአተ ጉባኤ መወሰኑን ለራያና አካባቢው ወረዳዎች ቤተ ክህነት በተጻፈው ደብዳቤ ላይ ተመልክቷል ሲሉ ሊቀ ስዩማን ሀፍቱ ተናግረዋል። ትግራይ ውስጥ ለሁለት ዓመታት በነበረው ጦርነት ወቅት በትግራይ የኢትዮጵያ ቤተ ክርስቲያን ተቋማት ላይ ውድመት ሲደርስና ምእመናን ላይ ግድያ ሲፈጸም ሲኖዶሱ ዝምታን መርጧል ያሉት የትግራይ ሃይማኖታዊ አባቶች ራሳቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመለየት መንበረ ሰላማ ከሳት የብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት የሚል ማቋቋማቸው ይታወሳል። የሊቀ ጳጳሳትና ኤጲስቆጶሳትን ሹመት በታሪካዊዋ አክሱም ጽዮን ቤተ ክርስቲያን ያጸደቁትም በዚያው ሰሞን ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እንዲህ አይነት ውሳኔ መዋቅራዊ አንድነትን የሚሸረሽር ነው ከማለት ባለፈ ሐምሌ 6ና 23 ቀን 2015 ዓ ም የተደረገውን የአራት ሊቃነ ጳጳሳትና የ9 ኤጲስቆጶሳትን ሹመት በአንጻሩ መንበረ ሰላማ በሚል ባይ ተከነታቸውን በአዲስ መልክ ያደራጁት የትግራይ ሃይማኖታዊ አባቶች ህገ ቤተ ክርስቲያንን ተከትለው መቋቋማቸውን በማውሳት በምትኩ ወቃሾቻቸውን ይወቅሳል ይጠቅሳሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ። መስፍን አራጌን ለዘገባው አመስግኜ ወዲህ ወደ ዋሽንግተን የሚመለስን ዘገባ ላሰማችሁ። እስራኤል ሁቲዎች ላደረሱት የሚሳይል ጥቃት የአጸፋ ምላሽ እሰጣለሁ ማለቷን ይመለከታል። በማዕከላዊ እስራኤል የደረሰውን ጥቃት ተከትሎ እስራኤሉ ጠቅላይ ሚኒስትር አገራቸው ብርቱ ያሉትን ዋጋ አጥቂዎቿን ታስከፍላለች ሲሉም ዝተዋል። በእስራኤልና ሐማስ መካከል ግጭት በቀጠናው እየተስፋፋ በመጣበት በዚህ ሰዓት ጉዳት ያላደረሰ ነው የተባለ ጥቃት በኢራን የሚደገፉት የየመን ሁቲ ታጣቂዎች ኃላፊነቱን መውሰዳቸውም ተመልክቷል። ብራሽ አርባሳዲ የተጠናቀረውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች። በማዕከላዊ እስራኤል ሞዲን ከተማ አቅራቢያ ትንሽ የእሳት ጨረፍታ ታይቷል። እሳቱ ከኢራን ጋር ጥምረት ያላቸው የየመን ሁቲ አማጽያን ከ240 ኪሎ ሜትር ርቀት ላይ የተኮሱት ፈጣን ተቀጣጣይ ሚሳኤል ውጤት ነው። የሁቲ ታጣቂዎች ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ አንሳር አላህ ከተሰኘ መገናኛ ብዙኃን ጋር በነበራቸው ቆይታና በአሶሺየትድ ፕሬስ ዘገባ መሰረት የሚከተለውን ብለዋል። ጠላታችን እስራኤል በመጪው የጎርጎሮሳውያኑ ጥቅምት ሰባት አንድ ዓመት በሚሞላው ተልእኮ ተጨማሪ ጥቃቶችን መጠባበቅ ይኖርባቸዋል። ይሄ ደግሞ የተጨቆኑ የፍልስጤን ህዝቦችን የመደገፍ ተልእኮን ያካትታል። ሳሪ በጠቀሱት በጥቅምት ሰባቱ የሐማስ የሽብር ጥቃት 1200 እስራኤላውያን ሲገደሉ 250 ታግተዋል። ይህንን ተከትሎም እስራኤል በጋዛ ላይ እየወሰደችው ባለው የአጸፋ እርምጃ ጥቃት በአስር ሺዎች የሚቆጠሩ ፍልስጤማውያን ተገድለዋል። እስራኤል በሳምንቱ ማብቂያ በተፈጸመባት የሚሳኤል ጥቃት ምንም አይነት ሞት ባይመዘግብም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ለካቢኔያቸው እንበቀላለን ሲሉ ቃል ገብተዋል። ቤንያሚን ኔታንያሁ በኢራን ዘርፈ ብዙ የክፋት ምህዋር በብዙ ግንባሮች ዘመቻ ላይ ነን አሁን ላይ እኛን ለማጥቃት በሞከሩ ቁጥር ከፍተኛ ዋጋ እንደምናስከፍላቸው ማወቅ ነበረባቸው። ሐማስ የራሱን ጥፋት ባስከተለውና የተጠለፉ ዜጎችን እንዲለቀቁ ከሚያደርገው ቁርጠኛ እርምጃችን እየተማረ ነው። ታጋቾቹን ወደ ቤታቸው ለመመለስ ቃል ቢገቡም እጅግ ብዙ እስራኤላውያን ኔታንያሁ ምንም እያደረጉ አይደለም ይላሉ። እስራኤል ቻርጅ በቴላቪቭ የሚኖሩ ተቃዋሚ ናቸው። ሊሞቱም ግድ የለውም። ስለምንም ነገር ደንታ የለውም። የሚጨነቀው መምራት ስለመቀጠሉ ብቻ ነው። እየመራ እንኳ አይደለም። እስራኤል ውስጥ ምንም እያስተዳደረ አይደለም። እስራኤል በሙሉ ስርዓተ አልበኝነት ውስጥ ናት። በእስራኤል የቤንያሚን ኔታንያሁ መንግስትን የሚቃወሙ ሰልፎች አዲስ አይደሉም። ይሁን እንጂ የእስራኤል ወታደሮች የስድስት ታጋቾችን አስክሬን ካገኙ በኋላ እነዚህ ህዝባዊ ሰልፎች በድጋሚ ተነቃቅተው ቀጥሏል። እስራኤልና ዩናይትድ ስቴትስ አሸባሪ ስትል የሰየመችው ሐማስ የታጋቾቹን መለቀቅ ጨምሮ የተኩስ አቁም ስምምነት አለማክበርን በተመለከተ አንዳቸው ሌላኛውን ተጠያቂ ያደርጋሉ። ለአራሽ አርባ ሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የሁለተኛውን አጋማሽም እያገባደድን ነው። ለዚህ ክፍል ቀዳሚነት ሳምንታዊ ዝግጅት ነው ሐኪሙን ይጠይቁ ሐኪሙን ይጠይቁ ለዛሬ ዓለም አቀፍ ወረርሽኝ እንዳይቀሰቀስ በሚል ስጋት ያሳደረውን ኤምፓክስ እንዲቀር በተባለው የቀደመ መጠሪያው ደግሞ የዝንጀሮ ፈንጣጣ አሁን የደረሰበትን ለመከላከያ የሚሰጠውን ክትባትና ለሕክምና የሚሰጡትን መድኃኒቶች ፍቱንነት ለተመለከተ ቅንብር እንግዳ ጋብዟል። እንግዳችን ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ ከምትገኘው የሜሪላንድ ክፍለ ግዛቷ የራግቪል ከተማ የሼዲግሮቭ የአድቬንትስ ጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ሐኪም ናቸው። ከዶክተር ነጋጋ የነበረን ቆይታ እንዲህ አሰናድተነዋል። ዓለም እጅግ አስከፊ በሆነ ወረርሽኝ ውስጥ ካለፈ ገና ሁለት ዓመቱ ነው። ኮቪድ እጅግ አደገኛ መሆኑ ብዙዎቹን ተስፋ ወደ ማስቆረጥ ደረጃ ድረስ የደረሰበት ሁኔታ እንደነበር የምናስታውሰው ነው። ከዛ አንጻር አዲስ ወረርሽኝ ሲመጣ ያ ወረርሽኝ የሚጠይቀውን ጥንቃቄ በቀላሉ ማቆም የሚቻል እንኳን ቢሆን ያን አይነት ጥንቃቄ ያለማድረግ ቸል ማለት ዝንባሌ ይኖራል ይባላልና ወረርሽኞችን በመታከት የማየት ዝንባሌ ወይንም ደግሞ እኔን አይመለከተኝም አይነት ደረጃ የመድረስ ሰዎች ላይ የሚፈጥረው የመሰላቸት ዝንባሌ አንዳንዴ ለውይይት ሲነሳ ይታያል። እንዲህ ያለ ስጋት አለውት? ሰዎች በመሰላቸት ማድረግ የሚገባቸውን ጥንቃቄ እንዳያደርጉ ወይም ደግሞ ይዘናጋሉ የሚል ስጋት አለውት? አዎ ይሄ ስጋት ሁልጊዜ አለ። ኮቪድ በዓለማችን ላይ ምን ሰርቶ እንደሄደ በተለይ ደግሞ አሜሪካን ሀገር ውስጥ ሁላችንም አይተነዋል። የአንድን ሀገር ማህበረሰብ ያናጋ፣ የኢኮኖሚ ሁኔታ ያናጋ። ግን አሁን ለምሳሌ ኮቪድ እያለም ወደ መትሾ አካባቢ አይተዋል። ብዙ ሰዎች ማድረግ የሚገባቸውን ነገር ሳያደርጉ እየቀሩ እየተያዙ መጥተዋል። ቫክሲን አንወስድም ያሉ ቤዚክ የሆነ መሰረታዊ የሆነ መከላከያ ማስክ ማድረግ የሚቃወሙ ብዙ ሰዎች ነበሩ። እንግዲህ በኮቪድ ነው። ይሄ ኮቪድ ምን ያህል ገዳይ እንደሆነ አይተነዋል። በተለይ ደግሞ የመጀመሪያዎቹ ስድስት ወራት ላይ ምን ያህል ገዳይ እንደሆነ አይተነዋል። ይሄ ቫይረስ በሚመጣበት ሰዓት፣ አይ ይሄ ሩቅ ቦታ ነው ያለ፣ ሌላ አህጉር ነው ያለ፣ እንደዚህ አናድርግ ምናምን የሚል መሰላቸት ሊመጣ ይችላል። በተጨማሪ ደግሞ የመግደል አቅሙ ደግሞ ከዛም በጣም ያነሰ ስለሆነ ቀላል ነው የሚሆነው። ዶክተር ነጋ እስኪ አሁን ደግሞ ሕክምናውን የሚመለከቱትን ጭብጦች መልከት እናድርግ። ለመሆኑ ይህን ኤምፓክስ የተባለ ተላላፊ በሽታ ለማከም የሚያግዙ መድኃኒቶች አሉ? ካሉ የትኞቹ ናቸው? ለማንስ ነው የሚሰጡት? አንድ ሰው ከተያዘ በኋላ የሚሰጡ አንታይቫይራል የተባሉ መድኃኒቶች አሉ። ሁሉም መድኃኒቶች አሁን በአሜሪካዊ ኤስዲኤ የተረጋገጠላቸው የተመሰከረላቸው አይደሉም፣ አፕሮድ አይደሉም። ለሁሉም ሰው አይሰጡም። ለተወሰኑ ሰዎች ብቻ ነው የሚሰጠው። እጅግ በጣም ከባድ በሽታ ያላቸው፣ የአይን ኢንፌክሽን የሚያመጣለት ከሆነ እርጉዝ ወይንም የሚያጠቡ ሴቶች ከሆኑ ወይንም ኢሚዩኒታቸው ዝቅተኛ ደረጃ ላይ የሆነ ለምሳሌ ያህል እጅግ በጣም የገፋ የኤች አይቪ ኢንፌክሽን ያላቸው ወይም በዚህ ሀገር ኦርጋን ትራንስፕላንት ልቅነ ተከላ የሚባለው አድርገው ያንን ለመከላከል ያኛውን ሰውነታችን ያን ለማስወገድ ጥረት እንዳያደርግ ለመከላከ የሚሰጡ መድኃኒቶች አሉ። መከላከያችንን በጣም ዝቅ የሚያደርጉ እንደዚህ አይነት ሰዎች ላይ ወይም በተለያየ መንገድ የመከላከያ ያላቸው የቀነሱ ሰዎች ላይ ነው የሚሰጠው። ግን እንደዛም ሆኖ እነዚህ መድኃኒቶች ሁለት ሶስት ናቸው። በደንብ ለዚህ በሽታ ሊሆኑ ይችላሉ ተብሎ ተረጋግጦ ማስተማመኛ አልተሰጣቸውም። በዚህ አገር ኦፍ ሌብል ወይም ኤክስፐሪመንታል ድራግስ የሚባሉ በሙከራ ላይ ያሉ ናቸው። ገና በሙከራ ላይ ያሉ ናቸው። መልካም ዶክተር ነጋ እስኪ ደግሞ ክትባቱን የሚመለከተውን ሁኔታ እናጤ ነው ለዚህ በልማድ የዝንጀሮ ፈንጣጣ በመባል ቀደም ሲል ይታወቅ ለነበረ በርካታ ሀሳቦችን ላነሳንበት የህመም አይነት የመከላከያ ክትባትን የተመለከተ ጉዳይ የተለየ ትኩረት እየሳበ ነው። ለመሆኑ ክትባቱ በሽታውን በመከላከሉ ረገድ ምን ያህል ለስኬት የበቃ ነው? አዎ ይሄ ኤም ፖክስ የዝንጀሮ ፈንጣጣ የሚባለው በሽታ ክትባት አለው። ክትባቱም በጣም ስኬታማ ነው። ጥሩ ውጤት ያመጣል። ይሄ ክትባት ድሮ የፈንጣጣ በሽታን ከዓለም ላይ ለማስወገድ የተጠቀምንበት ክትባት ነው። እንግዲህ ኤምፖክስን የኦርቶፖክስ ቫይረስ አንዱ አባል ነው እና እነዚህ ቫይረሶች ብዙ ዝርያዎች አሏቸው። ስሞል ፖክስ የሚያመጣው ቫሪዮላ የሚባል ቫይረስ አለ። የዝንጀሮ ፈንጣጣ የሚያመጣው አለ። ታናፖክስ የሚባል አለ። ካሜል ፖክስ የሚባል አለ። ካውፖክስ የሚባል አለ አላስካ ፖክስም የሚባል አለ። የተለያዩ ብዙ ዝርያዎች አሏቸው። ከነዚህ ሁሉ ቫይረሶች አንዱ ቫይረስ ቫክሲኒያ ቫይረስ የሚባለው የዲኤንኤ ቫይረስ ነው። እሱ ነው ለፈንጣጣም ለዝንጀሮ ፈንጣጣም በሽታ ክትባት የሚውለው። ይሄ ቫይረስ የተለየ ባህር ያለው ቫክሲኒያ ቫይረስ የሚባለው እና የተለያዩ አጥቢ የሆኑ እንስሳትን ሴሎች ኢንፌክት ማድረግ ይችላል እና በዚህ ኔቸሩ በቫይረስ ቫክሲን ሪሰርች ላይ ትልቅ ቦታ ያለው ቫይረስ ነው። ከፈንጣጣም ከዝንጀሮ ፈንጣጣም ጋር አንድ አይነት ዝርያ ስላለው ይህን ቫይረስ ተጠቅመው ነው ክትባቱን የመጣው ይሰሩ ክትባቱ የተሰራው ይሄ ክትባት ፍቱን ስለሆነ ፈንጣጣን ሙሉ በሙሉ ከምድረገጽ ለማጥፋት ተችሏል። አንድም በሽታ ከምድረ ገጽ ለማጥፋት በጣም ከባድ ነው። ፈንጣጣ የተለያዩ የራሱ የሆኑ ባህሪዎች ስላሉት ነው ከዚህ ዓለም የጠፋው። ምክንያቱም ፈንጣጣ ከሰው በላይ ሌላ ሪዘርቫ ወይም ተሸክሞ የሚይዘው ሌላ እንስሳ የለም፣ ከሰው ብቻ በመገኘቱ ነው። ሰውን ብቻ ነው ኢንፌክት የሚያደርገው። ለዛ ነው የጠፋው። ወደ መንኪፖክስን መጣ። አሁን መንኪፖክስ ፈንጣጣ ለማስወገድ በተደረገው ክትባት ያኔ ብዙ ሰው ስለተከተበ ብዙ ሰው ኢሚዩኒቲ የመከላከያ ኃይሉ ስላለው ይህ ቫይረስ በደንብ አይታይም ነበር። አሁንም ተለቅ ተለቅ ባሉ ሰዎች ላይ ብዙም አይታይም። ይሄ ክትባት እስከ አምስት አመት ድረስ ምንም አይነት በሽታ ኢንፌክሽን እንዳይይዝ ማድረግ ይችላል። እስከ ሀያ አመት ድረስ ደግሞ አንድ ሰው ቢያዝም ከባድ በሽታ እንዳይሆን ሊቆጣጠረው ይችላል። የሰውነታችን መከላከያ እና ፍቱን ክትባት ነው። ዶክተር ነጋ ይህ ክትባት ከአንድ በላይ አይነቶች ይኖሩት ይሆን? ከሆነስ ጠባያቸው ምን ይመስላል? እንዴትስ ነው ከበሽታው የሚከላከሉት? ክትባቱ ሁለት አይነት ነው። የመጀመሪያው ክትባት በእንግሊዝኛ ሬፕሊኬሽን ኮምፒተንት የምንለው ነው ማለት ላይቭ የሆነ ቫይረስ ነው። ሰውነታችን ውስጥ ገብቶ ይራባል። ግን ብዙም በሽታ ስለማያመጣ አንቲቦዲም በመፍጠር ሰውነታችን መከላከያ ኃይል እንዲኖረው ያደርጋል። ግን ይህን ክትባት ብዙውን ጊዜ የመከላከያ ኃይላቸው በጣም ለተጎዱ ሰዎች፣ ለምሳሌ ያህል አድቫንስድ የቲይ ኢንፌክሽን ላላቸው ወይንም በተለያዩ ምክንያት በኦርጋን ትራንስፕላንቴሽን ይሁን በካንሰር ይሁን በኪሞቴራፒ ይሁን የመከላከያ ኃይላቸው በጣም የተጎዳ እርግጠኛ ሁኑ ሰዎች ላይ ይህ ክትባት አይሰጥም። ለምን? ሰውነታችን ውስጥ ገብቶ መራባት ስለምችል ራሱ በጣም ከባድ በሽታ ሊያመጣ ይችላል። በዚህ ፈንታ ሌላ ቫክሲን አለ። ይሄ ሁለተኛው ቫክሲን ከዚሁ ከቫክሲኒያ ቫይረስ ነው የተሰራው፣ ግን በተለይ አቅቢ እንስሳት ላይ ሰዎች ቴል ውስጥ ገብቶ የመራባት አቅም የለውም። በተለያዩ ሴል ካልቸሮች ስለተላለፈ ይሄ ቫይረስ በሽታ አይመጣም፣ የመራባት አቅም የለውም። ግን ሰውነታችን መከላከያ አንቲቦዲ ሊሰራ የማድረግ ችሎት አለው እና ይሄኛው ሁለተኛው ቫይረስ ብዙም ሳይድ ኢፌክት የለውም እና የመከላከያላቸው ለተጎዱ ሰዎች የሚሰጥ ነው እና ሴፍ የሆነ ችግር ማያመጣ ቫክሲን ነው ማለት ነው መልካም ሰፋ ያሉ ዝርዝሮችን የተመለከትነው የበሽታውን ስርጭት አዝማሚያና በአለም ዙሪያም ያለውን ይዞታ በተመለከተ በተለያዩ ጊዜያት ሂደትን ተከትለን መላልሰን መጎብኘታችን አይቀርም ለአሁኑ ግን ዶክተር ነጋ አሊ ጎጂ የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ልዩ ሐኪም ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ። አብሮ ይስጠን። ለምሽቱ የመጨረሻ ያደረግነው ቅንብር ወጣቶችና ቴክኖሎጂን ይመለከታል። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ የተለየ ስፍራ የሚሰጠው ቴክኖሎጂ በተለይ ለወጣቶች በርካታ እድሎችን ይዞ የመጣ ቢሆንም ከአጠቃቀሙ አንጻር ግን ጋር የተያያዙ ችግሮች መበራከታቸው ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ እያጋለጠ ነው ይላል አስማማ አየነው። የስነ ልቦና ባለሙያ የሆኑትን አቶ ያፌት ከፈለኝንና የአዲስ አበባ ከተማ ነዋሪ የሆኑትን አቶ ብርሃኑ ራቦን አነጋግረው ተከታዩን አሰናድተዋል። በልጆች የለትተዕለት እንቅስቃሴ ውስጥ አንድ አካል እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው እድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የሥነ ልቦና ማማከር ማዕከል የሥነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ። የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለው ወጣት አሜሪካን ሀገር ካለው ወጣት ጋር ምን እያደረገ ነው፣ እያናኗር ስራተ ዘቢው ምን ይመስላል የሚለውም የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ፣ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን፣ ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል። የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ። ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት፣ በጣም ወደ ስኬት የሚያንደረድር ካልተጠቀምክበት፣ ደግሞ ወደ ገደል የሚያንደረድር በጣም መሳጭ የሆነ ልትለየው ማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ክብራትና ክብራን የቴክኖሎጂና የወጣቶች ጉዳይ ያነጋግራል። ሰፋ ያለ ቅንብር ነው በዚህ ዙሪያ የተዘጋጀው። ሰዓታችን በማለቁ ግን እዚህ ጋር ለማቋረጥ ተገደናል። በመጪው ቅዳሜ ዝግጅታችን ሙሉውን ዘገባ ተከታተሉ። ክብራትና ክብራን የምሽቱ ዝግጅታችን በዚሁ አጠናቀቅን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ብርሃን ኃይሉና ከዕለቱ ዋና አዘጋጅ ድርጅ ደስታ እንዲሁም ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። በእኔ በኩል ሰላም፣ ደህና አደሩ። Thank